Gambino. ጋቢና ቢኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማጊዜር ነኝ። ጋቢና ቢኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል ታክሲዋ አሞልታለች መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በምሽቱ የጋቢና ጉዞ በቅድሚያ ወደ ኦሮሚያ እናመራለን። በቅርቡ የተሾሙት የክልሉ ፕሬዝዳንት አቶ ለማ መገርሳ ለአስር ሺህ ታሳሪዎች ይቅርታ አድርገው ፈትተዋል። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የታሰሩ የፖለቲካ መሪዎች እንዲፈቱ ጠይቀዋል። አይቅርታም በሉ ሌላም ስጡ። የፖለቲካ መሪዎቹ መፈታት አለባቸው። በዚህ ሀገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃል። ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ከኦሮሚያ ወደ አማራ ክልል ስናመራ የክልሉ መንግስት የአስተዳደር ግምገማና መልሶ ማዋቀር ተግባር ላይ ይገኛል። በፖለቲካ አመለካከቱም የሚታሰር ሰው የለም። አቶ ንጉሱ ጥላሁን የክልሉ መንግስት ቃል አቀባይን በጋቢና አሳፍረናል። ሌሎች አህጉራዊና ዓለም አቀፋዊ ዜናዎችንም አካተናል። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የተመራጩ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኔቶና ከእስያ ፓሲፊክ ሸሪኮች ጋር የቆየውን ግንኙነት መጠበቅና ሩሲያም ቃል በገባችው መሰረት የሶሪያ ተልኳ ሽብርተኝነትን መዋጋትና ጦርነቱ እንዲያበቃ ማገዝ መሆኑን ማስገንዘብ አለበት ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር አሳሰቡ። ካርተር ይህንን ማሳሰቢያ የሰጡት እንደሌሎች የካቢኔ አባላት ሁሉ በስምምነቱ አመታት የባራክ ኦባማ አስተዳደር መስሪያ ቤታቸው ያከናወነውን አበይት ተግባራት አጉልተው ለማሳየት እየተዘጋጁ ባሉበት ወቅት ነው። ወደ ሩሲያ ስናምራ የሚጠረጠረው የሩሲያ በ2016 የዩናይትድ ስቴትስ ምርጫ ጣልቃ መግባት ጉዳይ ዛሬ በሕግ መወሰኛው ምክር ቤት ሁለት የምስክሮች ቃል ይደመጥበታል። ስለ ውጤቱም ለፕሬዚዳንት ባራክ ኦባማም ማብራሪያ ይሰጣል ተብሎ ይጠበቃል። የዩናይትድ ስቴትስ የደህንነት ጥበቃ ሰራተኞች እንደ አውሮፓውያን አቆጣጠር ከ2008 ዓ ም ጀምሮ የባዕዳን ጣልቃ ገብነት ተፈጽሞ ከሆነ የባዕዳን ጣልቃ ገብነት ተፈጽሞ ከሆነ ምርመራ እንዲያካሂዱ ፕሬዚዳንት ባራክ ኦባማ አዘዋል። ወደ ቱርክ ስናመራ ቱርክ ውስጥ ዛሬ በምዕራባዊ ከተማዋ በኢዝሜር ከአንድ ፍርድ ቤት አቅራቢያ የደረሰ የመኪና ቦምብ ጥቃት በትንሹ ለአስር ሰዎች መጎዳት ምክንያት ሆኗል፣ ሲሉ የሀገሪቱ መገናኛ ብዙሀን ዘግበዋል። በዚህ ወቅት ከፖሊስ ጋር በተካሄደ የተኩስ ልውውጥ ሁለት አሸባሪዎች ተገድለው አንደኛው ማምለጡን መንግስታዊው አናቶሊያ የዜና አገልግሎት አስታውቋል። ባለስልጣናት ከጥቃቱ በስተ ጀርባ የኩርድ ነውጠኞች አሉበት ብለው እንደሚጠረጥሩ የኢዝሚር አስተዳዳሪ ተናግረዋል። የአሜሪካ ድምጽ የቱርክ አገልግሎት እንደገለጸው ከሆነ ጥቃቱ በደረሰበት አካባቢ የነበረች አንዲት መኪና በእሳት ተቀጣጥላለች። ፖሊስ አካባቢውን እየቃኘ ባለበት ወቅት በርካታ የአምቡላንስ መኪኖች የጥቃቱን ሰለባዎች ወደ ሆስፒታል ሲያደርሱ እንደነበርም ታይቷል። ከዛው ከቱርክ ሳንወጣ የቱርክ ባለስልጣናት በአውሮፓውያኑ የዘመን መለወጫ ዕለት በአንድ የኢስታንቡል ምሽት ክበብ ከደረሰውና ለ39 ሰዎች ሕይወት መጥፋት ምክንያት ከሆነው የሽብር ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን በቁጥጥር ስር ውለዋል። ወደ ኢራቅ በመጨረሻም ስናመራ አለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ዛሬ ይፋ ባደረገው ሪፖርቱ ከኢራቅ መንግስት ጎን የተሰለፉ ሚሊሻዎች የዩናይትድ ስቴትስ፣ ሩሲያ፣ ኢራንን ጨምሮ አስራ ስድስት የሚሆኑ ሀገሮች ለኢራቅ ጦርነት በሚያስታጥቁት ጦር መሳሪያ የጦር ወንጀል እየፈጸሙ ነው ብሏል። አብዛኛዎቹ የሺሃ ሙስሊም ሚሊሻዎች ሻሃድ ሻአቢ በሚል የወል መጠሪያ ይታወቃሉ። የሻአድ ሻአቢ ሚሊሻዎች ከመንግስቱ ግምጃ ቤቶች የሚያገኙትን የጦር መሳሪያ በመጠቀም የጅምላ ግድያና ማሰቃየትን የመሳሰሉ የጦር ወንጀሎች ይፈጽማሉ ሲልም የመብቶች ተከራካሪ ቡድን አክሎ ገልጿል። በአምነስቲ ኢንተርናሽናል የጥናቱ አስተባባሪ ፓትሪክ ዊልክን በመግለጫቸው የዩናይትድ ስቴትስ፣ የምዕራብ አውሮፓ ሀገሮች ሩሲያን ሩሲያና ኢራንን የመሳሰሉ የጦር መሳሪያ አቅራቢዎች ለኢራቅ ያልታሰበ መሳሪያ በመብቶች ረገጣ በታወቁት ሚሊሻዎች እጅ ሊገባ እንደሚችል ሊረዱ ይገባል ብለዋል። ዊልከን አክለውም ለኢራቅ የጦር መሳሪያ መሸጥ የሚፈልጉ ሀገሮች በቅድሚያ ሚሊሻዎች የሰብአዊ መብት ጥሰቶችን እንዳይፈጸሙባቸው ጥብቅ እርምጃ መውሰድ አለባቸው ሲሉ አስገንዝበዋል። ለዛሬ የያዝንላችሁ አጠር አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የካቢና ፕሮግራሞቻችን ልመልሳችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ አስር ሺህ የህግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሀገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን አባላቶቻችን አባላቶቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ የታሰረ ማንም ሰው የለም ብለዋል። የተደረገው ይቅርታም የክልሉ ፕሬዚዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለ10 ሺህ የህግ ታራሚዎች ይቅርታ ማድረጋቸው የተገለጸው በትናንትና እለት ነው። እነዚህ ታራሚዎች ከነገ ጀምሮ እንደሚፈቱና ከወዳጅ ዘመዶቻቸው ጋር እንደሚቀላቀሉ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለአሜሪካ ድምፅ አብራርተዋል። የተደረገው ይቅርታም በፕሬዝዳንቱ የሚፈጸም መደበኛ ተግባር መሆኑን የጠቆሙት ፕሬዚዳንቱ ይቅርታ ያደረጉትም በክልሉ ህገ መንግስት የተቀመጠውን ስልጣናቸው መነሻ በማድረግ እንደሆነ አቶ አዲሱ ጠቅሰዋል። በዚህም መሰረት የኦሮሚያ የይቅርታ ቦርድ በየአመቱ በክልሉ በሚገኙ 36 ማረሚያ ቤቶች በመዘዋወር ዝርዝር ማጣራት እንደሚያደርግ ይህንንም ለፕሬዚዳንቱ እንደሚያቀርብ አመልክተዋል። ይቅርታ የሚደረግላቸውን የመለየቱ ስራ ግልጽ የሆነ መስፈርት በማውጣት የተሰራ መሆኑንም ለስብሰባ ከሄዱበት አዳማ በስልክ ያነጋገርኳቸው የቢሮ ኃላፊ አብራርተዋል። ተቃዋሚዎች ግን ይቅርታው በፖለቲካ አመለካከታቸው ምክንያት የታሰሩ ዜጎችን ማካተት እንዳለበት ተናግረዋል። ለአስር ሺህ ሰዎች የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሌላ በኩል ግን በክልሉና በአገሪቱ ያለውን የታሳሪዎች ቁጥር ከፍተኛነት እንደሚያሳይ ገልጸዋል። ፖለቲካዊ በሆነ ምክንያት የታሰሩ መኖራቸውንም ተናግረዋል። ደግሞ የተቃዋሚ የፖለቲካ መሪዎችና አባላት መፈታት ለሀገሪቱ መረጋጋት አስተዋጽኦ ሊያደርግ ይችላል ብለዋል። በአሁኑ ጊዜ ያለውን ሁኔታ ለማረጋጋት የፖለቲካ መሪዎች ከማዕከል እስከ ወረዳ ድረስ ያሉት በተለያየ ስም በዚህ ከንትኑም በፊት ማለት ከዚህ ከአስቸኳይ ጊዜ አዋጅ በፊት ጀምሮ ነው ስርአቱ አባሎቻችንና የአካባቢ መሪዎቻችን ላይ በስፋት ሲፈጸም የነበረው? ይሄ የዚህ ደግሞ ኮታው ኦሮሚያ ውስጥ ይበልጣል በአንጻራዊነት ማለት ነው። ያ ማለት ሌላ ጋ ማለት የለም ማለት ሳይሆን በየአካባቢው በፖለቲካ ምክንያት ያሰሯቸው ሰዎች አሉ። እነዚህንም ፍቱ እያል ሁልጊዜ ቻሌንጅ እያደረግናቸው ነው ያሉትና የዚህ እነሱ ምህረት የሚበሉ የፈለገም ምክንያት ይስጡ ይቅርታም በሉ ሌላም ምስጡ፣ የፖለቲካ መሪዎቹ መፈታት አለባቸው። በዚህ አገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃሉ። ከፍተኛ አመራር አንስቶ እስከ መካከለኛ፣ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው እና ይህም ይቅርታ የሚበሉት ሌላ የዚያው አካል መሆን አለበት። ምክንያት አያጡም ሲያስሩ ምክንያት እንደማያጡት ሁሉ ስፈቱም ምክንያት አያጡም ብዬ ነው እና ማስበው። ይሄ ነው እንግዲህ ዋነኛው ጥሪያችን፣ የፖለቲካ አመራር ሰጪዎቹ በተለያየ ስም እስር ላይ ያሉት በአስቸኳይ መፈታት አለባቸው የሚል አቋም ነው መድረክ ያለው። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ግን በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል። በፖለቲካ አመለካከቱም የሚታሰር ሰው የለም። ነገር ግን በዚህ ቅርታ የማይመለከታቸው ተብሎ የተዘረዘሩ በሕጉም የተቀመጠው አንደኛው የሞት ፍርድ የሞት ውሳኔ የተወሰነባቸው አካላት ናቸው ሌላኛው ደግሞ ከዚህ በፊት ይቅርታ ተደርጎላቸው ነገር ግን ደግሞ ይቅርታ ወስደው ከተለቀቁ በኋላ ሌላ ወንጀል ፈጽመው የተመለሱ አካላት በዚህ ይቅርታ አይካተቱም። ከዚህ ውጪ በሙስና ወንጀል በሙስና ወንጀል ተፈርዶባቸው ማረሚያ ያሉ በጠለፋ ባስገድዶ መድፈርና በመሳሰሉት ጉዳዮች በማረሚያ የቆዩ ሰዎች ናቸው ይቅርታ የማይመለከታቸው አይመለከታቸው። ከዛ ውጭ ግን ከወቅታዊ ሁኔታ ከረብሻ ጋር ተያይዞ ክልሉ ውስጥ በተፈጠረው እውቀት ጋር ተያይዞ ቁጥጥር ስር የነበሩ ሰዎች ወደ ማረሚያ አይደለም የገቡት ወደ ታዲሶ ማዕከላት ነው የገቡት። ጦላይ፣ አላጌ እና አዋሽ የታዲሶ ስልጠና ማዕከላት ገብቶ ስልጠናቸውን አጠናቅቀው ወጥተዋል። ከዛ በተረፈ ግን በፖለቲካ አመለካከቱ ምክንያት የታሰረ የተፈረደበት ሰው የለም። በዚህ መስፈርት ውስጥ የሚታዩ ቅድም በዘረዘርኩል መስፈርቶች ውስጥ የሚታዩ አካላት የይቅርታው አካል ነው የሚሆኑት። ነገር ግን ደግሞ ሕጉ የሚከለክላቸው ከዚህ በመለስ ያሉት በይቅርታው አይታይም ብሎ ያስቀምጣቸው ደግሞ በይቅርታ ውስጥ አይካተቱም ማለት ነው። የመጨረሻ ጥያቄ አድርገዋለሁ። የተሀድሶ ስልጠና የሚል ጠቅሰዋል። አሁንም በቀጣይነት የተሀድሶ ስልጠና የሚወስዱ ይኖራሉ አይደለም እንደተገለጸው ትናንት በኦሮሚያ ክልል ለህግ ታራሚዎች የተደረገው ይቅርታ በዚህ ዓመት ሁለተኛው ነው። በያዝነው የ2009 ዓ.ም መጀመሪያ ከ5 ሺ በላይ ለሆኑ ታራሚዎች ይቅርታ መደረጉን የቢሮ ኃላፊው አስታውሰዋል። ባለፈው የ2008 ዓ.ም ደግሞ ይቅርታ የተደረገው ለ4493 ታራሚዎች መሆኑን አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማያ እግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገለ አሜሪካ ራ ገቢና በመንግስትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና ና እርምጃዎች እየተወሰዱ መሆናቸው እየተገለጸ ነው። በአማራ ብሔራዊ ክልላዊ መንግስት ውስጥ እስካሁን በተካሄዱ ግምገማዎች ወደ አምስት መቶ የሚጠጉ ባለስልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል። ሰለሞን አባተን ያነጋገራቸው በመካሄድ ላይ ያለው ያው ቀደም ብሎ የተጀመረው በነሐሴ አጋማሽ የተጀመረው በክልል ደረጃ እስከ ታች ድረስ የዘለቀ ተሀድሶ መድረክ ነው። በዚህ የተሀድሶ መድረክና ግምገማ ከላይ እስከ ታች አመራሩ በግምገማ ውስጥ እንዲያልፍ እና ይሄ ደግሞ ሕብረተሰቡንም መላ አመራሩንም ያሳተፈ እንዲሆን በተቀመጠው አቅጣጫ መሰረት ይሄ ነው ሲካሄድ የነበረው። በዚህ መነሻ ከክልል ጀምሮ አመራር በተገመገመበት ልክ በጥንካሬም፣ በጥረትም በተለየበት ሁኔታ የማሸጋሸግ ተጠያቂነት የሚያሰፍን ስርዓት መዘርጋትና ተጠያቂ የሆኑ የሚሆኑ አመራሮች ሲገኙ ተጠያቂ የማድረግ ከኃላፊነት መነሳት ያለባቸው አመራሮች ከሆኑ ደግሞ ከኃላፊነት እንዲነሱ ማድረግ እነዚህ በመጀመሪያ የአመራሩን ብቃት እና ችሎታ ተገቢነትም ጭምር ከግምት ውስጥ ያስገባ ትምህርት መስጠት በዚህም የህብረተሰቡን ጥያቄ ምላሽ መስጠት የሚችል አመራር ቁመና ማረጋገጥ በሚል በተያዘው ቅድ መሰረት እስከ ታች እስከ ቀበሌና ወረዳ ድረስ እነዚህ ግምገማዎች ተካሂደዋል። በግምገማዎቹም የተገኙ ጥፋቶች ሲኖሩ የተጠያቂነት ስርዓት የማስል እንቅስቃሴ ተጀምሯል። የተጠያቂነት ስርዓት ያሉኝ ነገር ምን ምንን ያካትታል? ይሄ ተጠያቂነት እንግዲህ ምንድን ነው? አንድ አመራር በጎኑ ካሉ አመራሮች፣ በድርጅት አባላት፣ በህብረተሰቡ የሚነሱበት ቅሬታዎች እና ጥቆማዎች ካሉ በብቃትም በአቅምም በችሎታም በተለያዩ ምክንያቶች በራሱ በአመራሩ ጥያቄም ከጤናም ከተለያዩ መነሻዎች አመራር ማሸጋሸግ አስፈላጊ ሆነው አንዳንዱም በራሱ ጥያቄ ይሄ ስምሪት የሚሰጥበት ነው። ከዛ ውጭ ግን በተለይም ከሙስናና ኪራይ ሰብሳቢነት ጋር የተያያዘ አላግባብ ለመበልጸግ እና ለመክበር ጥረት በማድረግ ህብረተሰብ ላይ በደል ማድረስ የተመለከቱ ጥቆማዎች ሲመጡ ጥቆማዎቹ በመጣራት ላይ ናቸው። እስካሁን ባለው ሁኔታ በእኛ ክልል ወደ ሁለት መቶ አርባ ዘጠኝ አመራሮች ማስጠንቀቂያ የሚሰጣቸው እና ከኃላፊነት የሚነሱ ከወረዳ እስከ ክልል ድረስ፣ በሌላ መልኩ ደግሞ ሁለት መቶ አርባ ያህል አመራሮች ተጠያቂ የሚሆኑበት አጣራዊ ኮሚቴም ተዋቅሮ ጉዳያቸው የሚጣራ በህግ የሚያዝ ሆኖ ተለይቷል። ሌላው አመራር አንዳንዱ ከተነሳበት ቦታ በተፈላጊነት ወደ ሌላ ቦታ የሚዘዋወርበት አንዳንዱ ደግሞ በተለያዩ ምክንያቶች በራሱን ጥያቄ ጭምር ከኃላፊነት የሚነሳበት አንዳንዱ ከአመራር ብቃት ማነስ ወደ ባለሙያነት እና ወደ ሌሎች ስምሪቶች የሚሰጥበት ሂደት ነው ያለው እና እስካሁን በዚህ ሁኔታ ላይ ነው ያለው። በአጠቃላይ በክልላችን ለመሆኑ በቁጥጥር ስር የዋለ ሰው አለ? እንግዲህ ይሄ በየወረዳው በየክልሉ የከፋ ችግር ውስጥ የገባ አመራር ያው በቁጥጥር ስር መዋሉ አይቀርም። እስካሁን ባለው ሂደት በአጠቃላይ በመጣራት በአጣሪ ኮሚቴ ተዋቅሮ ጉዳያቸውን እያጣራ ያለ በማጣራት ብቻ ሳይሆን ደግሞ የህግ ተጠያቂነት የሚኖርባቸው ተብሎ የተለዩ ሁለት መቶ አርባ ያህል አመራሮች ናቸው፣ ከላይ እስከታች ማለት ነው። ስለዚህ ይሄ አሁን የማጣራቱ ሂደት በአግባቡ ከተሄደ እና ከተጠናቀቀ በኋላ ስህተት የሆነው የማጣራቱ ሂደት ግለሰቡን ነፃ የሚያደርገው ሆኖ ከተገኘ ነፃ የሚሆንበት ነገር ግን ደግሞ ተጠያቂ የሚሆንበት ከሆነ ፖለቲካዊ ውሳኔም፣ አስተዳደራዊ ውሳኔም፣ ህጋዊ ውሳኔና እርምጃም የሚያርፍበት ነው የሚሆነው። አሁን ጉዳዮቹ ተለይተው እየተጣሩ ተነቅሰው እየታዩ ናቸው ያሉት። እነዚህ እንደተጠናቀቁ ደግሞ ለሚዲያም ለህብረተሰቡም ግልጽ ይደረጋል ማለት ነው በዝርዝር። ስለዚህ ያለው ሁኔታ ግን እዚህ ደረጃ ላይ ነው ያለ ነው። ስለዚህ በአሁኑ ጊዜ ሁለት መቶ አርባ የመንግስትና የፓርቲ ባለስልጣናት እስር ቤት ውስጥ ነው የሚገኙት ነው የሚሉኝ አይደለም። እስር ቤት ውስጥ አይደሉም ያሉት እና ጉዳያቸው የሚጣራ ጥቆማ የተሰማባቸው፣ ቅሬታ የቀረበባቸው በተለይም ከሙስናና ከኪራይ ሰብሳቢነት ጋር በተመለከተ ጉዳያቸው እንዲጣራ የተወሰነ ናቸው እነዚህ ጉዳ ጉዳያቸው ተጣርቶ ገና ነጻ የሚሆኑ በጉዳዩ የማይጠየቁ ግን ደግሞ በስህተት የሚሆን የተሳሳተ መረጃ የሚሆን ሊኖሩ ይችላሉ። ወንጀል የፈጸሙ ጥፋት የፈጸሙ ሊኖሩ ይችላሉ። አሁን የማጣራት ሂደት ላይ ነው ያለ ነው እንጂ ይሄ አመራር በሙሉ ወደ እስር ቤት የገባበት ሁኔታ አይደለም ያለው። የታሰሩ ግን አሉ ወይስ የሉም? በዚህ ሁኔታ አሁን ባለበት ሁኔታ የታሰሩ የሉም። በዚህ በግምገማው ወደ እስር ቤት የገቡ የሉም። እስካሁን በደረሰን መረጃ ማለት ነው። በየወረዳው በየዞኑ በተለያየ ሁኔታ ላይ ነው ያለው። አሁን በተያዘው ሁኔታ ግን ጉዳዮች እየተጣሩ ነው ማለት ነው። ለመሆኑ አቶ ንጉሱ፣ ይሄ የማጣራት የሚባለው ነገር ምን ያህል ግልጽ ይሆናል? ምን ያህል ፍትሐዊ ይሆናል? ግልጽነትን በተመለከተ በመጀመሪያ ደረጃ አሁን እየተደረገ ያለው አመራሩን በተመለከተ በመድረክ የላይኛውን አመራር የታችኛው አመራር እንዲገመግመው፣ የጎን ከጎን ያለው አመራር እንዲያየው እንዲገመግመው ከዛ ባሻገር ደግሞ ከታች ያለው አመራር እንዲያየው እንዲገመግመው ኅብረተሰቡ አስተያየት እንዲሰጥበት እንዲተች ተደርጓል። አንድ ሁለተኛ፣ አሁንም ቢሆን ጉዳዮች አሉኝ የሚል ማንኛውም ሰው ማንሳት በሚፈልጋቸው ጉዳዮች ላይ ጥቆማ እንዲሰጥም ጥቆማ የመስጫ ስርዓቶች ተዘርግተዋል። ስለዚህ አንደኛ በመድረስ የተነሳ ሁለተኛ፣ በጥቆማ ደረጃም ጥቆማ የሚሰጥበት ሆኖ አጣሪ ኮሚቴው በመድረስ የተነሱ ግምገማዎችን፣ ኪሶችን እና ጥቆማዎችን እና በሚስጥር የተሰጡ ጥቆማዎችን አጣምሮ ግለሰቡን እና መረጃዎችን ማዕከል አድርጎ መረጃዎችን አይቶ አጣሪ ኮሚቴው አስተያየት ይሰጣል። የሚመለከተው አካል በየደረጃው ስላለ ይሄ ውሳኔ ያሳልፋል። በዚህም መሰረት እጅግ ግልጽ የሆነ ግልጽ ብቻ አይደለም፣ አሳታፊ የሆነ አመራሩን በሞላ ያሳተፈ ለሕብረተሰቡ ለተሳትፎ የጋበዘ እናም ግልጽ የሆነ ሂደት ለመሄድ የተጀመረ ስለሆነ ሌላ የተደበቀ ጨዋታ ሊኖር አይችልም። አቶ ንጉሱ ጥላሁን ለሰጡኝ ማብራሪያ በጣም አመሰግናለሁኝ፣ አመሰግናለሁኝ።

So, Muni, the Rasum serko, Lila Midani da nye, Manus adi so, Kalei Rasum saise, Lila Maidani nye, Nda te fa chat fi chaleu, Nda chefet chefi chaleu, Ya yeshi ahi chaleu, Ya le ሸፈት ሸፍቻ ለው ሳምንቱን የኢዮብ መኮንን ሳምንት ብለነዋል። እዚህ ጋቢና ቪኦኤ ላይ መስታወት ትስማሚ ያለሽ ማይክሽ አልበራም። እስማማለሁ። እንግዲህ ሄኖክ ማንጎራጎሩን ቀጥሏል። እንግዲህ ሄኖክ ሰማስጌር የሚል አልበም ደግሞ በቅርቡ ጠብቃለን። ለማንኛውም እስቲ አስተያየቶቻችሁን ከላይ ባሰማናችሁ ዜናዎች በተለይ በአማራ ክልል፣ በኦሮሚያ ክልል እየተካሄዱ ያሉትን የመንግስት አደረጃጀቶችን መልሶ ማዋቀርን በተመለከተ አስተያየቶቻችሁን ፌስቡክ ላይ አትቪ አማሪክ በመቀበል ላይ ነን። ወደ ተከታዩ ዘገባችን እንለፍ። ወደዚህ ወደ ዩናይትድ ስቴትስ ያመጣናል። ወደ ምዕራባዊ ግዛት ካሊፎርኒያ፣ በተለይ ሲሊከን ቫሊ ዓለም የምንገለገልባቸው የሚገለገልባቸው የቴክኖሎጂ ቁሳቁሶችና የሚያዟቸው የኮምፒውተር ቋንቋዎችን የሚጽፉ ኩባንያዎች የሚገኙበት የፈጠራ ቦታ ነው። በዚህ የቴክኖሎጂ ጎጆ ታዲያ ከዓለም ዙሪያ በዘርፉ ብቃት ያላቸው ሰርተው አዲስ ነገሮችን ለገበያ ለማብቃት የሚተጉ ሁሉ ይተማሉ። የአሜሪካ ድምፁ ሳኪብ ኢስላም፣ ስደተኞችና ፍልሰተኞች ስራን በሲሊከን ቫሊ የያዟቸውን ጥረቶች ደግሞ በቀጣዩ ዘገባ ይዳስሳል። አበባየሁ ገበያው ታቀርበዋለች። የዛሬ ሶስት ዓመት ገደማ በፍልሰተኞች የተቋቋሙ ሁለት የቴክኖሎጂ ኩባንያዎች በሲሊካን ቫሊ ትላልቅ ከሚባሉ አምስት ቬንቸር ካፒታል ሽርክናዎች ለመሆን በቁ። ዛሬ እነዚህ ኩባንያዎች በሲሊካን ቫሊ ስር ከሰደዱ ድርጅቶች መካከል ይጠቀሳል። ለመሆኑ እነዚህ አዲስ መጤ ፍልሰተኞች በአሜሪካ የቴክኖሎጂ ማዕከል እንዴት ለስኬት በቁ? አሁን እኔ ባለሀብቶኛለሁ ቃሳር የኑስ ለዚህ ጥሩ ምሳሌ መሆን የሚችል ነው። ቃሳር አሁን በሲሊከን ቫሊ ትላልቅ ከሚባሉ ቬንቸር ካፒታል ሽርክናዎች ውስጥ አንዱ የሆነው የዋይ ኮምቢኔተር የክወና መኮንን ለመሆን በቅቷል። ይህ ሰው ግን ልክ እንደ ሌሎቹ ሕጻናት ሁሉ ፑንጃብ ከተባለች ራቅ ካለች የፓኪስታን አንዲት ገጠራማ መንደር የመጣ ነው። ዮኒስ እንደሚለው እርሱ የሚያውቀው ሲሊከን ቫሊ ውስጥ ትልቅ ነገር እንደሚሰራ ነው። ሳስበው ከአሜሪካ ይልቅ ሲሊከን ቫሊ ለኔ የተለየ ልምድ ያገኘውበት ቦታ ነው። ሲሊከን ቫሊን ስታየው ከግማሽ በላይ የሚሆኑት ድርጅቶች በፍልሰተኞች የተጀመሩ ናቸው። በዋይ ኮምቢኔተር አሁን ጫፍ ከነኩ አመራሮች ውስጥ አንዱ የሆነው ዩኒስ እንደሚለው አንዴ ንግድን ለመጀመር የሚያስፈልገው ገንዘብ ከተገኘ ንግድን ለማሳደግ ይረዳል። ዩኒስ አሁን በቬንቸር ካፒታል ሽርክና ስራ ተሰማርቷል። አንድ ባለሀብት የንግድ ሀሳብ ያዋጣል ብሎ ሲያስብ በሀሳቡ ላይ መዋዕለ ንዋይ በዚህ ሁኔታ ደግሞ ገንዘብ ያወጣል። የድርጅቱ ባለቤትነትም ገንዘብ ባወጡ ሰዎች ይሆናል ማለት ነው። ዩኒስ አዲስ ንግድ ተቋማትን ከመገንባት ወደ ቬንቸር ካፒታል ሽርክና ያመራ ነው። ሌላኛው የፓኪስታን ተወላጅ ፍልሰተኛ ጊልዋር ሰይድ መንገዱ ግን ከዩኒስ የተለየ ነው። ሲሊከን ቫሊ በአይነቱ ልዩ ስፍራ ነው። ለስኬት የሚያበቁ በርካታ ምቹ ሁኔታዎች የሚገኙበት፣ ሐሳብ ከአፍላቂው ወደ ባለሀብቱ በፍጥነት የሚሸጋገርበት፣ ሥራና ሠራተኛ የሚግባቡበት፣ ስኬትን ዓላማቸው ያደረጉ ደግሞ የሚበረታቱበት፣ የተለመደው ሳይሆን ባያዋጣ ውድቀት የሚያስከትል ወይም የሚያከስር ወይም የሚያነሳ አስተሳሰብን የሚያሰርጽ ነው። ለመሆኑ በሲሊከን ቫሊ ለስኬት የሚያበቁ ምስጢሮች ምንድን ናቸው? አንደኛው ጎበዝ ኢንጂነር መሆን፣ ሁለተኛው ደግሞ ለሰው ተቀጥሮ ከመስራት ይልቅ ለራስ መስራት የራስን ስራ መጀመር ነው። የሲሊከን ቫሊ ስኬታማ ታሪኮች የመጪውን ትውልድ የፈጠራ ባለቤቶች ማነቃቃትን የሚፈጥር ተስፋ ነው። ወደ ምሽቱ የመጨረሻው ዘገባችን ስናልፍ በመካከለኛው አፍሪካ ሪፐብሊክ የሂፕሆፕ ሙዚቀኞች በጋራ በመሆን በአዲሱ ዓመት ዋዜማ የፍቅርና የሰላም ጥሪያቸውን አቅርበው ነበር። ዛክ ባዶርፍ የዘገበውን መስታወት አድርገው አሰናድታለች። ዋን ፎርስ ወደ እኛ ስንተረጉመው አንድ ኃይል በመባል የሚታወቁትን የሂፕሆፕ ድምፃውያንን ተዋወቁ። አባላቱ የክርስትና እና የእስላም ሃይማኖት ተከታዮች ናቸው። ሊኦኔል ፉቶት ከሙዚቃ አባላቱ አንዱ ነው። ዋን ፎርስ ወይም አንድ ኃይል የሰው ልጅ መብት ረገጣን የምንፋለምበት አንዱ መሳሪያችን ነው። የነገዋን የመካከለኛ አፍሪካ ሪፐብሊክን ለማዳን ካለብን ራሳችንን መለወጥ ወይም ለለውጥ ማዘጋጀት አለብን። እንደ አውሮፓውያን አቆጣጠር በ2013 የሴሌካ አማጽያን ቡድን በትረስልጣኑን በሃይል ከተረከቡ በኋላ መካከለኛው አፍሪካ ሪፐብሊክ እንደ ቀድሞ ልትሆን አልቻለችም። የእስላማዊ አማጽያን ቡድንን ለማጥፋት የሀገሪቷ ወታደሮች ከፍተኛ ፍልሚያን አድርገው ነበር። በዚህ ጦርነት ምክንያት የብዙ ሰዎች ህይወትም ጠፍቷል። የባንጉ ተማሪ የሆነው ሊዮኔን ፎቶት ነው ዋን ፎርስ የሙዚቃ ቡድንን የመሰረተው። በአዲስ አመት ዋዜማ ሰላምን እንሻለን የሚለው ዘፈናቸውን ደጋግመው ለታዳሚው አሰምተው ነበር። በፊቴ ህጻናት ሲገደሉ አይቻለሁ። የአንቲ ባላካ ና ሴሌካ ወገኖች በመሆናቸው ምክንያት የተገደሉ ወጣቶችን ተመልክቻለሁ። አሁን ግን ይህ ጭፍጨፋ መቆም አለበት። ማገገሙ ጊዜን ይወስዳል። ፎቶት እንደሚለው እነዚህን የራፕና የሂፖፕ አቀንቃኝ ወጣቶች ያሰባሰበበት ዋነኛው ምክንያት ለሰላም መስፈን ምሳሌ ለመሆን እንደሚችሉ ለማሳየት ነው። የሙዚቃ አባላቱም የሚያገኟትን እድል ሁሉ በመጠቀም የሰላም መልእክታቸውን በማስተላለፍ ላይ ይገኛሉ። በአዲሱ ዓመት ዋዜማም ያደረጉት ይህንኑ ነው። ፒኬ 5 በመባል በሚታወቀው በዚህ መንደር የእስልምና እምነት ተከታይ ነዋሪ ነው የሚበዛው። በዚህ መንደር ጦርነት ተካሂዷል። በርካታ ሰላማዊ ሰዎችም ተገድለዋል። ከተረፉት ግማሾቹ ሀገር ለቀው ተሰደዋል። የቀሩት ደግሞ በፍርሃትና በጭንቀት ተከበው ነው ቀናቸውን እያሳለፉ ያሉት። ሀርቭ ፌርሆሴል የህዝብ ግንኙነት ኃላፊ ናቸው። ነዋሪዎች ወደ ከተማዋ በተለይም ወደዚህ ስፍራ መምጣት ይፈሩ ነበር። እንዲህ ያለውን የሙዚቃ ዝግጅትም ለማዘጋጀት ጭንቅ ነበር። የሂፖፕ ድምፃዊ የሆነው መሐመድ ሳላህ እንደሚለው እርስ በርስ አለመተማመንን ለማቆም ጊዜው አሁን ነው። መንደሩ እስር ቤት ነው የሚመስለው። የእስልምና እምነት ተከታዮቹ ከዚህ አካባቢ ወደ ሌላ መንደር ለመንቀሳቀስ ይፈራሉ። ለዚህ ምክንያት የሆነው ሙስሊሞች በነጻነት የፈለጉት ቦታ መኖር እንደሚችሉ መልእክታችንን ለማስተላለፍ እየሞከርን ነው። ይህ የሙዚቃ ዝግጅት ነዋሪዎችን በመጠኑ ማረጋጋት የቻለ ይመስላል። አብዱል ሐሰን የፒኬ 5 ፕሬዝዳንት ናቸው። We live with Christians in harmony for a long time. ከክርስትና እምነት ተከታዮች ጋር በጋራ ኅብረት ፈጥረን ስንኖር በርካታ ዓመታትን አስቆጥረናል። አሁን እየሆነ ያለው ከዚህ ቀደም ከነበረው በጣም የተለየ ነው። አሁን ግን በሙዚቃ ኅብረት ፈጥረን በአንድነት መቆማችን ደስታን አጎናጽፎናል። እናም ይህ አንድነት የሙዚቃ ባለሙያው እንደሚለው ለሰላም መስፈን ትልቅ ተስፋ ይሆናል። እንግዲህ የምሽቱ ዝግጅት ነው። ከምንም በላይ ፍቅር አለ በህይወቴ ሁሉም አንተን በማየን የዘሪቱንና የኢዮብን እንግዲህ ሙዚቃ ጋብዘን እንሰናበታቸው። አዎ፣ መልካም ምሽት። በፌስቡክ አትቬያ ማህሪክ ላይ አስተያየቶቻችሁን አድርሱን። በዚህ ሙዚቃ ላይ ማውራት ወንጀል ስለሆነ መልካም ምሽት።